አቃቢ ህግ በነ ሶሊያና ሽመልስ ላይ የመሰረተውን ክስ አሻሽሎ ለፌዴራሉ ከፍተኛው ፍርድ ቤት ዘጠነኛ የወንጀል ችሎት ዛሬ ማቅረቡ ተገለጠ። ፍርድ ቤቱ ቀደም ሲል በሰጠው ትዕዛዝ መሠረት ክሱ መሻሻሉን መርምሮ ብይን ለመስጠት ቀጥሮ ሰጥቷል። የተከሳሽ ጠበቃ ግን አቃቢ ህግ ክሱን አሻሽሎ አቅርቧል የሚል እምነት የለኝም ይላሉ። መለስካቸዋማ ዝርዝሩን ይዟል። ፌዴራል አቃቤ ሕግ በሰባቱ ጦማሪያንና በሦስቱ ጋዜጠኞች ላይ የመሰረተውን ክስ ዛሬ ለሁለተኛ ጊዜ ማሻሻያ አድርጎ ለፍርድ ቤት አቅርበዋል። ቀደም ባለው ቀጠሮ የፌዴራሉ ከፍተኛ ፍርድ ቤት ክሱ እንዲሻሻል ትዕዛዝ ከሰጠባቸው ሰባት ነጥቦች ውስጥ አቃቤ ሕግ ሶስቱን ብቻ እንዳሻሻለ ተቀብሎ በቀሪዎቹ አራት ነጥቦች ላይ ግን ተጨማሪ ማሻሻያ እንዲያደርግ ሌላ ትዕዛዝ ሰጥቶ ነበረ። የእነዚህን ቀሪ አራት ነጥቦች ዝርዝር ምን እንደሆነ እንዲያስረዱኝ ከተከሳሽ ጠበቆች መካከል አቶ አማ መኮንንን ጠይቄ ነበረ። ተከሳሾቹ የተለያየ ስልጠና ወስደዋል ተብሎ በክሱ ተገልጿል። ነገር ግን ስልጠናዎቹ እየተሰጡ ማን ሰጣቸው በምን ጉዳይ ላይ ነው የሚለው ነገር ክሱ ላይ ገለጽ የሚል ነበረ። ሌላው በክሱ ላይ በተለያዩ ቦታ ላይ የሽብር ቡድኑ የሽብር ድርጅቱ እየተባለ የተገለጸው በትክክል ማንን ለማለት ተፈልጎ እንደሆነ በተለይም ከኦነግና ከግንቦት ሰባት ሊለይ በሚችል ሁኔታ ክሱ ውስጥ ግልጽ ሆኖ እንዲሰፍር የሚል ነገር ነበር። ሌላ እንደዚሁ 48 ሺህ ብር ተቀብለዋል ተብሎ የተገለጠ ነበረ። ይህን ብር ከማንና ለምን እንደተቀበሉ እና ለምን ዓላማ እንደዋሉ ተገልጾ ይስፈር ተብሎ ነበረ። ሌላ ደግሞ በክሱ መጀመሪያ አካባቢ ተከሳሾቹ የህቡ ቡድኑ ሊቀመንበር፣ የውጭ ጉዳይ ክፍል፣ የህዝብ ግንኙነት ክፍል፣ የዘመቻና ምርምር አስተባባሪዎች በሚል ተገልጾ እያለ ወደ እያንዳንዱ ተከሳሽ ተሳትፎ ሲመጣ ግን በክሱ ላይ ማን ሊቀመንበር፣ ማን የውጭ ጉዳይ ክፍል፣ ማን የህዝብ ግንኙነት ክፍል፣ ማን የዘመቻና ምርምር አስተባባሪ እንደሆነ ስለማይገልጽ ይህንኑ ነው ገልጸህ አቅርብ በሚል ነበር የታዘዘው። አቃቢ ሕግም እነዚህን የተዘረዘሩ ነጥቦች በተመለከተ በፍርድ ቤቱ ትእዛዝ መሰረት ዛሬ አሻሽሎ አቅርቧል። ፍርድ ቤቱ የተሻሻለውን የአቃቢ ህግ ክስ ከተቀበለ በኋላ መርምሮ ብይን ለማሰማት ለጥር 21 ቀን 2007 ዓ ም ተለዋጅ ቀጠሮ ሰጥቷል። ከፍርድ ቤቱ ትእዛዝ አኳያ ለሁለተኛ ጊዜ የተሻሻለው የአቃቤ ህግ ክስ በአቶ አምሃ መኮንን አመለካከት የተሟላ ነው ብለው አያምኑም። ውሳኔው ግን የፍርድ ቤቱ በመሆኑ ይህንን እንደሚጠብቁ ተናግረዋል። እንዳየነው አሁንም በፍርድ ቤቱ ትእዛዝ መሰረት ክሱ ተሻሽሎ ቀርቧል የሚል እምነት የለንም። ለማንኛውም ግን ያው ዛሬ የታዘዘው ፍርድ ቤቱ ይህንኑ ቀደም ሲል በሰጠው ትእዛዝ መሰረት አቃቤ ህግ ክሱን አሻሽሎ ቀርቧል ወይስ አልቀረበም የሚለውን ፍርድ ቤቱ በራሱ አይቶ ሽሏል ብሎ ፍርድ ቤቱ የሚያምንበት ከሆነ ወደ ቀጣዩ የክርክር ደረጃ እንድንሄድ፣ ነገር ግን ክሱ በታዘዘው መሰረት አልተሻሻለም ከተባለ ደግሞ ባለፈው ቀጠሮ ፍርድ ቤቱ ቃል እንደገባው እነዚህ እንዲሻሻሉ ተብሎ ነገር ግን ሳይሻሻሉ የቀረቡ ነጥቦች ከክሱ ውስጥ እንዲሰረዙ ውሳኔ የሚሰጥበት ነው የሚሆነው። በሚቀጥለው ቀጠሮ ፍርድ ቤቱ ክሱ ባለበት ሁኔታ እንዲቀጥል ብይን የሚሰጥ ከሆነ ተከሳሾቹ የእምነት ክህደት ቃላቸውን ወደ መስጠቱ ስርዓት እንደሚሄዱ ይጠበቃል። ባለፈው ሐምሌ ወር አቃቤ ሕግ በሶሊያና ሽመልስ በሌለችበት በፈቃዱ ኃይሌ፣ ናትናኤል ፈለቀ፣ መሃሌት ፋንታሁን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይሉ፣ ኤዶም ካሳይና ተስፋለም ወልደየስ ላይ የሽብር ወንጀል ፈጽመዋል የሚል ክስ እንደ መሠረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ